የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ ጽዮን ግርማ ነኝ። ለዛሬ ታህሳስ 17 2011 ዓም ምሽት ዝግጅቶቻችንን ይዤ አብሬያችሁ ቆያለሁ። ለሶስት ወራት ያህል ክፍት ሆኖ የቆየው የኢትዮጵያና ኤርትራ የዛላ አንበሳ ድንበር ዛሬ ከኤርትራ በኩል መዘጋቱን በትግራይ ክልል የሚገኙ የወረዳዊ ጸጥታ ኃላፊ ገለጹ። ከዛሬ ጠዋት ጀምሮ ከኢትዮጵያ ወደ ኤርትራ የሚሄዱ መኪኖች እና ከኤርትራ ወደ ኢትዮጵያ የሚሄዱ መኪኖች በኤርትራ ሰራዊት እንዳይተላለፉ ተከል በትግራይ ክልል ምስራቃዊ ዞን የጉሎ መህዳ ወረዳ ጸጥታ ኃላፊ አቶ ግርማይ ሀዱሽ ናቸው። ዘገባ አለን። በኤርትራ በኩል እስካሁን ምንም የተባለ ነገር የለም። በኦሮሚያ ክልል ነቀምቴ ከተማ የሰው ህይወት አልፏል፣ የስራ ማቆም አድማው እንደቀጠለ ነው የሚል ዘገባም አለን። ወደ ትግራይ፣ አማራና ደቡብ ክልል የሚወስድም ዘገባዎች ይኖሩናል። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለምሽቱ አጠር አጠር ያሉ ዓለም አቀፍ ዘገባዎችን ይዤ በድጋሚ ተመልሼ መጥቻለሁ። የኢትዮጵያና የኤርትራ የዛላ አንበሳ ድንበር ዛሬ መዘጋቱን የትግራይ ክልል የጉሎ መህዳ ወረዳ ኃላፊ የዝ ገልጸዋል። ድንበሩ የሁለቱም ሀገሮች መሪዎች በአካል በተገኙበት የተከፈተው በያዝ ነው የኢትዮጵያ ዘመን መለወጫ አለት ነበር። የሁለቱም ሀገሮች የሆኑ ሰዎች ከሶስት ወራት በላይ ሲመላለሱበት የቆየው ድንበር የተዘጋው ከኤርትራ በኩል መሆኑን የወረዳው የጸጥታ ኃላፊ አቶ ግርማይ ሀዱሽ አመልክተዋል። ይህ ዜና እስከ ተጠናከረበት ድረስ ስለ ድንበሩ መዘጋት የኤርትራ መንግስት የሰጠው መግለጫም ሆነ በይፋ ያሳወቀው ምክንያት የለም። የዚህን ዘገባ ዝርዝር ከዜና በኋላ በሚኖረ ጊዜ ሱዳን እንመለሳለን። የሱዳን ፕሬዚዳንት ኦማር ሐሰን አልበሽር እንዲወርዱ የሚጠይቁ ተቃዋሚዎች በቤተ መንግስቱ አካባቢ ለመሰለፍ ሲሞክሩ ሰልፍ በታኝ ፖሊስ አስለቃሽ ጋዝ ከተኮሰባቸው በኋላ ዋና ከተማይቱ ካርቱም ውስጥ ውጥረት እየተባባሰ መጥቷል እየተባለ ነው። በትላንትናው ሰልፍ ብተና ሙከራ ወቅት የደረሰ ጉዳት እንደሌለ የመንግስቱ ባለስልጣናት ቢናገሩም እማኝነን ያሉ ሰዎች ግን ቢያንስ ሶስት ሰዎች ተመተው ማየታቸውን ተናግረዋል። ሳምንቱን ለዘለቁት የተቃውሞ ሰልፎች መቀስቀስ ምክንያት የሆኑት የምግብና የነዳጅ እጥረትና የሱዳናውያን የዕለት ማዕድ የሆነው የዳቦ ዋጋ ድንገት ማሻቀፍ ነው እየተባለ ነው። ፕሬዚዳንት አልበሽር አደባባይ ላይ ለተሰበሰቡ ደጋፊዎች ባደረጉት ንግግር እርሳቸውን የሚተቹትን ካህዲዎች ሲሉ ጠርተዋቸዋል። የዩናይትድ ስቴትስ መንግስት በከፊል ከተዘጋ ዛሬ አምስተኛ ቀኑን ቢይዝም በግልጽ የሚታይ መፍትሄ ከቤተ መንግስቱም ይሁን ከተወካዮች ምክር ቤት እስካሁን አልተሰማም። ስለ መዘጋቱ ትላንት የተናገሩት ፕሬዚዳንት ዶናልድ ትራምፕ ሀገራቸውንና ሜክሲኮን የሚከልለው ግንብ እንዲቆም የጠየቁት በጀት ስላልተፈቀደ ሁኔታው ባለበት እንደሚቀጥል አስታውቀዋል። ፕሬዚዳንቱ በዚሁ የትላንትና መልእክታቸው ላይ በከፊሉ መዘጋት ምክንያት ከስራ ውጭ የሆኑትን የመንግስት ሰራተኞችንም ቢሆን የግንቡን መቆም ይፈልጋሉ ቢሉ ለዚህ አባባላቸው ማስረጃ አላቀረቡም። ፕሬዚዳንቱ ከትላንት በስቲያ ሰኞ ባስተላለፉት መልእክት ዴሞክራቶች ፍጥጫውን ማቆም አለባቸው ቢሉም፣ ዴሞክራቶቹን እንደራሴዎች ግን ትራምፕ ሀገሪቱን ወደ ቀውስ እየዘፈቋት ነው ሲሉ ከሰዋል። የሴኔቱ ህዳጣን መሪ ቼክ ሹምር ሹመርና የህግ መምሪያው ተጠያቂ አፈ ጉባኤ ናንሲ ፔሎሲ በጋራ ባወጡት መግለጫ ፕሬዚዳንቱ የመንግስቱን መዘጋት ፈልገውታል፣ እርሳቸው ከዚያ እንዴት እንደሚወጡ ግን የሚያውቁ አይመስሉም ብለዋል። መንግስት በከፊል ዝግ ሆኖ የሚቆይበት እጅግ አስፈላጊ ናቸው ከሚባሉ በስተቀር ከ800 ሺህ የመንግስት ሰራተኞች አብዛኞቹ ከስራና ከክፍያ ውጭ ሆነው የሚቆዩ ሲሆን ስራ ላይ ያሉትም ቢሆን በዝጉ ጊዜ ለሚሰሩት ስራ ክፍያቸውን የሚያገኙት መንግስቱ ሙሉ በሙሉ ከተከፈተ በኋላ እንደሆነ ታውቋል። ለድንበሩ የግንባር አጥር ፕሬዚዳንቱ የተጠየቁት የአምስት ቢሊዮን ዶላር ውጪ ሲሆን ዴሞክራቶች እንደራሴዎች ግን ለማጠር ሳይሆን ለሌሎቹ የወሰን ደህንነት ጥበቃ እርምጃዎች ማከናወኛ የ1.3 ቢሊዮን ዶላር ወጪ እንዲፈቀድ እንደሚስማሙ አስታውቋል። በመጨረሻም ኢንዶኔዥያ ውስጥ በተከሰተው ከባድ ሱናሚ ምክንያት በደረሰው ውድመት በህይወት የተረፉ ሰዎች ካሉ ፍለጋና የማትረፍ ስራ እየተካሄደ መሆኑን ዓለም አቀፍ ቀይ መስቀልና ቀይ ጨረቃ ፌዴሬሽን ገልጿል። ባለፈው ቅዳሜ ኢንዶኔዥያ ውስጥ የመታው የመጣው ከባድ ባህር የማዕበል ደረሰው ሱናሚ ጃቫ የሚባሉትን ክፍለ ሀገራት ነበር። ቢያንስ 429 ሰው በአደጋው መሞቱን፣ ቁጥሩ 1500 የሚሆነው ሰው አካሉ ላይ ጉዳት እንደደረሰበት፣ እንዲሁም 160 የሚሆነው ሰው ከመኖሪያቸው እንደተፈናቀለ የሀገሪቱ ባለስልጣኖች ገልጸዋል። አድማጮች ለሰአቱ የያዝ ናቸው። አለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። Gabina Let's cross boundaries together. የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። ለሶስት ወራት ያህል ክፍት ሆኖ የቆየው የኢትዮጵያና ኤርትራ የዛላምበሳ ድንበር ዛሬ ከኤርትራ በኩል መዘጋቱን በትግራይ ክልል የሚገኙ የወረዳው የጸጥታ ኃላፊ ገለጹ። ከዚህ በኋላ መተላለፍ የሚፈልጉ መኪኖች የይለፍ ወረቀት መያዝ እንደሚኖርባቸው ከኤርትራ በኩል እንደተነገራቸው በትግራይ ክልል ምስራቃዊ ዞን የጉሎ መኸዳ ወረዳ ጸጥታ ኃላፊ አቶ ግርማ ተናግረዋል ስለ ድንበሩ መዘጋት ይህ ዜና እስከተጠናቀረበት ጊዜ ድረስ ከኤርትራ በኩል የተሰጠ መግለጫ የለም ወይም ምክንያት አልተጠቀሰም አለም ፍስሐ ተከታዩን ዘገባ ከመቀለ ያደርሶናል አቶ ግርማይ የዛሬ ጠዋት የዛለምበሳን ድንበር ሁኔታ አስመልክተው እንዲህ ብለዋል። አዎ ከዛሬ ጠዋት ጀምሮ ከኢትዮጵያ ወደ ኤርትራ የሚሄዱ መኪኖች እና ከኤርትራ ወደ ኢትዮጵያ የሚሄዱ መኪኖች በኤርትራ ሰራዊት እንዳይተላለፉ ተከልክለዋል። ዛሬ ጠዋት ከኢትዮጵያ ወደ ኤርትራ፣ ከኤርትራ ወደ ኢትዮጵያ ማለፍ የኤርትራ መከላከያ ሰራዊት መከልከሉን ሲያስታውቁ፣ የክልከላው ምክንያት አቶ ግርማይ እንዲህ ይገልጥታል። ምንድን ነው ብለን አካባቢ ላለው አመራሩ የሰራዊት አመራሮች ስንጠየቃቸው ደግሞ እነሱም ይሉት በይለፍ ተሰጣቸው ያልፋሉና አሁን ግን ለጊዜው ይከልከሉ ተብሎ መመሪያ ወርደናል ይላሉ። ከዛሬ ጀምሮ ከኢትዮጵያ ወደ ኤርትራ በይለፍ ወረቀት መተላለፍ ነው ያለበት ተብሎ ከበላይ አካል መመሪያ እንደተሰጠው የድንበሩ የሰራዊት አዛዥ እንደገለጹት አቶ ግርማ ያስታውቀዋል። የይለፍ ወረቀቱን ከየት እንደሚሰጥ የሰራዊት አዛዥ እንዲህ ብለዋል ብለው አቶ ግርማ ይናገራሉ። እንደነሱ አባባል ከሆነ የኢትዮጵያ ፌዴራል መንግስት ይመጣል ይላሉ ኤርትራዊ ደግሞ ከአስመራ ይመጣል። ኤርትራ መንግስት ከአስመራ ተሰጥቶ ነው የሚተላለፈው ይላሉ። ሆኖም ግን እነሱ ይላሉ እንጂ እስካሁን ህዝቡ ያወቀው የተነገረው ነገር የለም የተደረገ ዝግጅትም አልነበረም። ይህ የዛሬ ድንበር መዝጋትን አስመልክተው የአካባቢው ህዝብ ስሜት ምን ይመስላል? በኢትዮጵያ በኩል ስክልከላለ ወይ? በዚሁም አሁን ቁጣ እየተሰማ አሁን በቃ ሰላም ተገኝቶ፣ ብለን ደስታችን እያገለጽን በነበርንበት ጊዜ ትንሽ ጊዜ ሳንቆይ ቆይ ደግሞ ምንድነው አዲስ ነገር ወደ ውዝግብ እየገባ ነው። በስጋትም እያየው ነው። እኛ የሚያልፉ መኪናዎች አንከለክልም፣ ያልፋሉ። እነሱ ግን በቃ እያገዱ ናቸው። አቶ ግርማይ የሰጡኝ ማብራሪያ፣ አመሰግናለሁ። ዓለም ፍስሐ ከመቀለ እንግዲህ አድማጮች እንዳዳመጣችሁት በትግራይ በኩል ድንበሩን የተመለከተ ምላሽ ነው። በኤርትራ በኩል ግን ምላሽ ለማግኘት እየሞከርን ነው፣ እስካሁን አልተሳካልንም። ምላሻቸውን እንዳገኘን ይዘን እንመለሳለን። እስካሁን ግን የዚህን ድንበር መዘጋት በተመለከተ በኤርትራ በኩል የተሰጠ መግለጫም ሆነ ምላሽ የለም። የምትከታተሉት ከአሜሪካ ድምፅ የሚተላለፉትን ሁለት ዘገባዎቻችንን ነው። ከዚህ ተከትሎ የሚቀርብ ሁለት ዘገባዎች ነበሩን ወደ ነቀምቴና ወደ ደቡብ ክልል የሚወስዱ እየተሰናዱ ነው። እንደደረሰን ይዘን እንመለሳለን። እስከዚያው ወደ ተከታዩ ዘገባችን እንለፍ። በትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል የተመራ የክልሉ ከፍተኛ የመንግስት ስራ ኃላፊዎች የተሳተፉበት ጉብኝት በሁሉም የክልሉ ዞኖች በሚካሄድ ከህዝብ ከተወከሉ ጋርም ውይይት ተካሂዷል። ጉብኝቱ እስከቀጣይ ሰኔ ወር ህዝቡ እንዲፈታ እንዲፈታ የሚፈልገው የልማትና የመልካም አስተዳደር ችግሮችን ለማወቅ የተካሄደ ነው ብለዋል ዶክተር ደብረጽዮን። ሙልጌታ ጽብሃ ከመቀሌ ተከታዩን ዘገባ ልኮልናል። በትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል የተመራ የክልሉ ከፍተኛ የመንግስት ስራ ኃላፊዎች የተሳተፉበት ጉብኝት በሁሉም የክልሉ ዞኖች በማካሄድ ከህዝቡ የተወከሉ አካላትም ጋር ውይይት አካሂዷል። ጉብኝቱ እስከ ቀጣይ ሰኔ ወር ህዝቡ እንዲፈታ የሚፈልገውን የልማትና የመልካም አስተዳደር ችግሮች ለማወቅ የተካሄደ ነው ብለዋል። ዶክተር ደብረ ደብረጽዮን በዚህ ጉዳይ አስመልክተው በሰጡት መግለጫ በተካሄዱ ውይይቶች ህብረተሰቡ በመልካም አስተዳደርና ልማቶች ያሉትን ችግሮች ነግሮናል ብለዋል። ምክትል ርዕሰ መስተዳድሩ አብ ልምዓት ምስ ሰናይ ምሕዳር ተኣሳሲረን ገሊአን ዝፀንሐ እየን ፀኒሕ ነዊሕ ጊዜ ዝገበረ ዘይተፈትሐ ወይ ሾሞንተ ዓመት ዝገበረ እናብልዎ ነይሮም ዓሰርተ ዓመት ከልማትና ከመልካም አስተዳደር ጋር የተያያዙ ጥያቄዎችን አንስተዋል። አንዳንዶቹ በርካታ አመታት ያስቆጠሩና አሁንም ያልተፈቱ ጥያቄዎች ናቸው። ስምንትና አስር አመታት ያስቆጠረና አንዳንዱም የተደራረቡ አዳዲስ ጥያቄዎችን እየጨመረ የመጣ ነው። ብዙ ህዝብ ስለሚፈልጋቸው ጉዳዮች በርካታ ጥያቄዎች ተልከውልናል። መድረኩ እንደ ገለጽኩት እስከ ሰኔ ወር ትኩረት ሊደረግበት የሚገባ ሀሳብ ማሰባሰብ ነው ይህም ተሳክተዋል ማለት ይቻላል። ጉብኝቱ በትግራይ ደቡባዊ ዞን የተጀመረ ሲሆን ባለፈው እሁድ በመቀለ ከተማ በማካሄድ ተጠናቋል። ዶክተር ደብረጽዮን እንደገለጹት በጉብኝቱ በልማት የተሰማሩ ውጤታማ ሰዎች አይተናል ብለዋል። በተጨማሪም የአካል ጉዳተኞች የተሻለ ለውጥ ሲያመጡ ተገንዝበናል ሲሉ ገልጸዋል። ጉብኝት ባደረገባቸው ድርጅቶች ኤርትራውያን በንግድ እየተሳሰሩ ናቸው ሲሉ ተናግሯል። ዶክተር ደብረጽዮን ሓደ ፍልይ ዘለ ነገር ዝረአናዮ እዚ ናይ ኤርትራ ሁነታት ንርኢ ነርና ኢና ሓደ ዕድል እዩ ፅቡቅ እዩ ሰላም ጥራሕ እንተይኮነስ ብኢኮኖሚ እውን ተኣሳሲርና ክንዓቢ ክንልወጥ ንኽእል ኢልና ዝበልናዮ ዳርጋ ተዝረኣየ ናይ ትካላት ምስ ኤርትራውያን ምትእሳር ጀሚሮም ስራሕ ዝጀሚሮም ምስ ኤርትራውያን አንድ ለየት ያለ የተገነዘብነው ጉዳይ ቢኖር አሁን ቀደም ስለ ኤርትራ ስናነሳ የነበረው አንድ ዕድል የሰላም ጉዳይ ብቻ ነበረ። አሁን ግን ጉዳዩ የሰላም ብቻ ሳይሆን በኢኮኖሚ እንድንተሳሰርም ይረዳል የሚል ነው። ጉብኝት ያደረግንባቸው ሁሉም ድርጅቶች ማለት ይቻላል ከኤርትራውያን ጋር መስራት ጀምረዋል። ኤርትራውያንም ወዲህ መጥተው ምርታቸውን ገዝተዋቸዋል አሊያም አብረው ለመስራት ተዋውለዋል። የዚህን ትስስር ፋይዳ ከዚህ አንጻር ማየትም ጀምረናል። ሰላም ማምጣት ብቻ ሳይሆን ኢኮኖሚያዊ ትስስርም አምጥቷል። ሕዝቡ ከመንግሥት ቀድሞ የንግድና የመዋለ ንዋይ ትስስር ማድረግ ጀምረዋል። በተለያዩ አካባቢዎች ከህዝብ ጋር በተደረገው ውይይት ስለ ወቅታዊ ሀገራዊ ጉዳዮች ተነስቷል ሲሉ ገልጸዋል። በኢትዮጵያ የተለያዩ አካባቢዎች ያለውን አለመረጋጋት እንዲፈታም የትግራይ ህዝብና መንግስት የሚጠበቅበትን ድርሻ ያበረክታል ሲሉ ምክትል ርዕሰ መስተዳድሩ ተናግሯል። በኢትዮጵያ ተስፋና ስጋት አለ ያሉት ዶክተር ደብረጽዮን ተስፋውን እንዲበልጥ እንሰራለን ብለዋል። ምዑሪ ምእንታን ከአቶ አጀንዳታት በዚ

ወደ ተስተካከለ አካሄድ ለመግባት እገሌ በዚህ ገባ እገሌ በዚህ ወጣ ሳይሆን የፌዴራል ስርዓቱ ህገ መንግስቱና የልማት መስመሩ በየትኛው ሁኔታ ላይ ነው ያለው ስንል ህዝቡ ቀልቡን ወደ ዋናው ጉዳይ እንዲያደርግ እንሰራለን። በተጨባጭም በትግራይ የምንሰራቸውን የልማትና መልካም አስተዳደርን የሚመለከቱ ስራዎችን በማጠናከር አዎንታዊ ሁኔታዎች እንዲጎሉ እናደርጋለን። በዚህም ስጋቱ እንዲቀንስ ትልቅ አስተዋጽኦ የማድረግ አቅም አለን። ለአሜሪካ ድምፅ ሙልጌታ ጽባሃ መቐለም። ሙልጌታን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ነው የምናልፈው። ትናንት በነቀምቴ ከተማ የአንድ ሰው ህይወት ባልታወቀ ኃይል ማለፉን አንድ ወጣትም እንደቆሰለ ታውቋል። በሌላ በኩል ሰኞ እለት የተጀመረው የስራ ማቆም አድማ እንደቀጠለ ነው ተብሏል። የኮማንድ ፖስቱን ኃላፊ ለማግኘት ያደረግ ነው ጥረት አልተሳካም። የነቀምቴ ከተማ አስተዳደር ህብረተሰቡ ወደ ወትሮ እንቅስቃሴ እንዲመለስ ጥሪ አቅርበዋል። ናኮር መልካ ከነቀምቴ ተጨማሪ ያለው ትናንት በነቀምቴ ከተማ የምስራቅ ወለጋ ዞን የቡቴ ጉዳ ወረዳ ምክትል አስተዳዳሪ የቀኑ ስድስት ሰዓት ገደማ ማንነቱ ያልታወቀ የታጠቀ ኃይል በተኮሰባቸው ጥይት ህይወታቸው ማለፉን ከነቀምቴ ስፔሻላይዝድ ሆስፒታል ያገኘ ነው መረጃ ያሳያል። ዶክተር ታሪክ ታደሰ ሜዲካል ዳይሬክተር ሆስፒታል ስፔሻላይዝድ የነቀምቴቲ ከሌሰ ጉያ ከሌሳቲ ወልቀበቴ ጉያ እሱን ያሊን ጎደማ ፊት ውሬ አልከንራ ዶክተር ታሪኩ ታደሰ እባላለሁ። የነቀምቴ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር ነኝ። ትናንትን በተመለከተ ቀን ላይ ነበር አንድ ሰው ተመጥቶ የመጣው። ሆኖም እገዛ ሲደረግለት ቆይቶ ማታ በሁለትና ሦስት ሰዓት መሐል ላይ ሕይወቱ አልፏል። አንገቱ ላይ ነበር የተመታው። ሌላው አንድ ወጣት እግሩ ላይ ተመቷል። ወደ ፌዴራል ሆስፒታልም ተልኳል በሕክምና ሊሻለው ይችላል ተብሏል እና በአጠቃላይ እኛ ጋር የደረሱት ሰዎች ሁለት ናቸው። በሌላ በኩል ደግሞ ትናንት አመሻሹ ላይ በነቀምቴ ከተማ ዜሮ ሁለት ቀበሌ በአካባቢው የሚኖር ወጣት ሀብታሙ ጉደታ በመንግስት ኃይል ተተኩሶበት በመቁሰሉ በሆስፒታል የሕክምና ክትትል እየተደረገለት መሆኑን ነግሮኛል። መቀንኩ ሀብታሙ ጉደታ መጋላ ነቀምቴ ስሜ ሀብታሙ ጉደታ ይባላል። እዚህ ነቀምቴ ከተማ ዜሮ ሁለት ቀበሌ እኖራለሁ። እኔ የሚረዳኝ የለኝም፣ ራሴው ነኝ ተጣጥሬ የምኖረው፣ ተቸግሬ ነው የምኖረው። በዚህ ሁኔታ አንድ ቤት ደጃፍ ላይ ቁጭ ብለን፣ አንዱ መጥቶ አንተ አቃጥከን አይደለም አለኝ። ምን አደረግሁ? እኛ ርቦን ቁጭ ብለናል አልኩት። ከሰፈር ልጆች ጋር ከዚህም ከዚያ ያመጣነውን አጋጭተን ነው ምሳይ ምን በላው ሮጦ መጥቶ በዱላ ሲመታኝ፣ ምን ነው ምን አደረግሁኝ? ምን አጠፋው ስለው አምጣ ክላሽ ብሎ ከአንደኛው መሳሪያ ተቀብሎ ተኮሰብኝ። ታችኛው ታፋይ አካባቢ በአንድ ጥይት ነው የመታኝ። የአካባቢው ሰዎች እንደሚሉት ወጣቱ በሰፈሩ የወጣቶች እንቅስቃሴ ላይ ግንባር ቀደም ተሳታፊ በመሆኑ ነው ፖሊስ የተኮሰበት በሌላ በኩል ባለፈው ሰይቶ የጀመረው የስራ ማቆም አድማ እንደቀጠለ መሆኑን አንዳንድ ነዋሪዎች ለቪኦኤ ተናግረዋል። አንድ ስማቸው እንዳይጠቀስ የጠየቁ ግለሰብ እንዳሉት የማህበራዊ አገልግሎቶችና እንቅስቃሴዎች ሙሉ በሙሉ በነቀንቴ ከተማ ቆመዋል። ተጃጅል ጎቱማ ዳንጭማቴር ማልፊ ተጃጅል ውመኒትፈደሙ ጌጅባ አጀልቀቤ ማናኛታ ሆቴል አጀልቀቤ የሕዝብ አገልግሎት ከመጓጓዣ ጀምሮ ምግብ ቤት፣ የመንግሥት መሥሪያ ቤቶች በሙሉ ዝግ ናቸው። ይህ በጣም አስቸጋሪ ነው። ለተጠቃሚውም ሰርቶ ለሚያድረውም ሕዝብ ከፍተኛ ችግር ውስጥ ነው የሚያስገባው። በአስቸኳይ መፍትሄ ካላገኘ ትልቅ አደጋ ይመጣል ብዬ ነው የምገምተው። ይህ ግለሰብ የአድማውን ምክንያቶች እንዲህ ይዘረዝራሉ። ሙርሚንሱ ማያራ ማደካን ጀደም ጋድማ አላ ሮ ራተካሁን ዳውዳ የተቃውሞ ምክንያት በመንግስት እና ተቃዋሚዎች መሀል ያለው ችግር መፍትሄ ማግኘት አለበት የሚል ነው። ከዚህ የተነሳ አንዳንድ ቦታዎች ላይ ግጭቶች ይታያሉ። የሰው ህይወት እያለፈ ነው፣ ንብረት እየወደመ ነው። የኦሮሞ ኮንግረስ ፌዴራሊስት ፓርቲ የምስራቅ ወለጋ ተወካይ አቶ ፈቃዱ አያላ ባለፉት ሶስት ቀናት በነቀንቴ እየሆነ ስላለው ነገር ተናግረው ፓርቲያቸው ምን አድማ እንደማይቀበልና በመንግስትና ኦነግ መካከል የተፈጠረው ችግር በሰላማዊ መንገድ መፈታት አለበት ይላሉ። አምኒ ፓርቲ አን ኦሮሞ ፊንአ ካፋው ደበለቴ ዱርሰ ማል ከኑ ቀባ ነገኘ ኡመታፍ ከኑ ቀባ ኡመታት ከለት ኦፌኮን ጨምሮ ለኦሮሞ ቆማለሁ የሚል የፓርቲ አባል ለህዝብ ደህንነት ቅድሚያ መስጠት አለበት። ለህዝቡ አቅጣጫ ማሳየት አለበት። ህዝቡ በሰላማዊ መንገድ እንዲታገል ማበረታታት አለበት እንጂ የመንግሥት አካልም እኔ ታጥቅ ያለሁ ብሎ ትጥቅ ስላለው ብቻ ህዝቡን በመንገድ ላይ መግደል ትክክል እንዳልሆነ ነው ፓርቲያችን የሚያምነው። በዚህ ውስጥ ያለው አድማ በመንግሥት በኩልም ሆነ በሌላ ድርጅት ለዚህ ህዝብ የቆምን ከሆነ ማስቆም አለብን። የነቀምቴ ከተማ ከንቲባ አቶ ቦጋለ ሹማ ከተማዋ ካለፉት ጥቂት ቀናት ጀምሮ ያለችበትን ሁኔታ ገልጸዋል። ጉዮታ ሳደንከና ዊጠት ራ ካሴ ሶቺኒ ደልደላ ሶቺን ጌጅባ መኔን በርኖታ ጩፈሜ ጅራ በእነዚህ ሶስት ቀናት ከሰኞ ጀምሮ የንግድ እንቅስቃሴ የትራንስፖርት እንቅስቃሴ ትምህርት ቤቶች ሁሉ ተዘግተዋል። የመዘጋቱ መነሻ ያልታወቀ ቢሆንም ማንነቱ ባልታወቀ ቡድን በዚህ ህዝብ ላይ የክፋት ድርጊት እየተፈጸመ ነው ያለው። በተለይ በዚህ ከተማ ውስጥ ለሚኖረው ድሃ ከባድ ተጽዕኖ ነው። በዚህ ከተማ ውስጥ ያለው ባለሀብት ሞራል አግኝቶ በንግድና በልማት ውስጥ ለመሳተፍ አቅም እያጣ ነው። በአሁኑ ጊዜ በከተማው ነዋሪም ዘንድ የተፈጠረውን ስጋት በማጥፋት መረጋጋትን ለማምጣት ነዋሪዎቿ ወደ ወጥሶ እንቅስቃሴያቸው እንዲመለሱ ጥረት በማድረግ ላይ እንደሚገኙም ገልጸዋል። ቅዲም አቅርበዋል። ኬሱማኙ ድማ ዳንጋ ቤንሻንጉል ጉሙዚ ወጅን ወልቀበቱ ሞቱማን ከነስሬ ሱዳፍ ወጅ በላት በተለይም ከቤንሻንጉል ጉምዝ ጋር በተገናኘ የድንበርን ጉዳይ ለማስተካከል መንግስት በሰፊው እየሰራ ነበር። በዚህ አካባቢ ችግር የሚፈጥሩ ኃይሎች ህዝባችንን የገደሉ ያፈናቀሉ፣ በአሰቃቂ ሁኔታ ህዝባችን ላይ የጭካኔ ድርጊት የፈጸመ ሁሉ ለፍርድ እንዲቀርቡ እየተሰራ ነው። የህዝቡ ጥያቄ እንዲመለስ ከፍተኛ ጥረት እየተደረገ ባለበት በአሁኑ ወቅት ያለው ተቃውሞ መነሻው በግልጽ አይታወቅም። ትናንት በከተማው በፖሊስ ቆሰለ ስለተባለው ወጣትና ስለተገደለው የመንግስት ስራ ኃላፊ የሚያውቁትን እንዲነግሩኝ የአካባቢውን ኮማንድ ፖስት አዛዥ ለማግኘት በተደጋጋሚ ጥረት ባደርግም አልተሳካም። መልስ እንዳገኘው ይዤ እመለሳለሁ። ለአሜሪካ ድምፅ ሬዲዮ ናኮር መልካ ነቀምቴ። ወደ ተከታዩ ዘገባችን እናልፋለን። በያዝነው ዓመት የኢትዮጵያና የደቡብ አፍሪካ መሪዎች በፈቃዳቸው ስልጣን ለቀዋል። ዚምባብዌ ከ37 ዓመታት የቀድሞ ፕሬዚዳንት ሮበርት ሙጋቤ አገዛዝ በኋላ አዲስ መሪ መርጣለች። በሊቢያ፣ በሴራሊዮን በማሊም ሰላማዊ ስልጣን ሽግግር ተደርጓል። እነዚህ ክስተቶች አበረታች ቢሆኑም በዓለም ረጅም እድሜን በስልጣን መቆየት የቀጠሉባቸው ሀገሮች መኖራቸው አልቀረም ትላለች የአሜሪካ ድምጽ ራዲዮ ዘጋቢ ማርያም ዲያሎ። ባጠናቀረችው ዘገባ አዳነች ፍሳዬ ይዘዋለች። ኢትዮጵያ በያዝነው ዓመት ከዚህ ቀደም ባልታየ መልኩ የፖለቲካ ለውጥ ማድረጓን በአፍሪካ ህብረት የዩናይትድ ስቴትስ አምባሳደር የነበሩት ሩብን ብርጌቲ ገልጸዋል። የቀድሞው የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በፈቃዳቸው ከስልጣን ወርደዋል። ይህም በአገሪቱ ታሪክ ያልታየ ክስተት ነው። ከስልጣን በመውረድም ለወቅቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን ላይ መውጣት አመቻችተዋል። ጠቅላይ ሚኒስትር አብይ በተከታታይ ጠቃሚ የፖለቲካ ለውጦች አድርገዋል። እስረኞችን ከመፍታት አንስተው በሀገሪቱ የመጀመሪያውን ሴት ፕሬዚደንት እስከ መሾም ሄደዋል። በህዝብ ብዛት ከአፍሪካ ሁለተኛዋ የሆነችው ኢትዮጵያ ከ20 ዓመታት ጠላትነት በኋላ ከኤርትራ ጋር የሰላም ስምምነት ፈርማለች። ነገር ግን ባለፈው መያዝያ ወር በሀገሪቱ ደቡብ ክፍል ግጭት ከተነሳ ወዲህ ወደ አንድ ሚሊዮን የሚጠጉ ሰዎች ከመኖሪያቸው ተፈናቅለዋል ይላሉ የተባበሩት መንግስታት ድርጅት አገልግሎቶች። የዚምባብዌ የቀድሞ ፕሬዚደንት ሮበርት ሙጋቤ ባለፈው ዓመት ከስልጣን እንዲወርዱ መገደድ በዚህ አመት ምርጫ እንዲካሄድ አመቻችቷል። በጆርጅ ታውን ዩኒቨርሲቲ የአፍሪካ ፖለቲካ ፕሮፌሰር ኬን ኤፐሎ ዲሞክራሲያዊ ባይሆንም የስልጣን ሽግግር ነበር ብለዋል። ዲሞክራሲያዊ ባይሆንም ሽግግር ነበር፣ የማንኛውም አይነት ሽግግር መኖር ካለመኖር ይሻላልና፣ በተለይም በሀገሪቱ ህገ መንግስት መሰረት እስከተደረገ ድረስ ገዢው ፓርቲ ዛኑ ፒኤፍ ዲሞክራሲያዊ ሽግግር ለማስመሰል ያልገባበት ቀዳዳም አልነበረም። በምርጫው ያሸነፉት የረጅም ጊዜ የሮበርት ሙጋቤ ወዳጅ የነበሩት ፕሬዚደንት ኤመርሰን ምናንጋጓ ናቸው። እንደሚመስለኝ ሞዛምቢክና አንጎላ ላይም እንዳየነው ሁሉ ማንኛውም አይነት የሥልጣን ሽግግር መልካም ነው። ምክንያቱም አዲስ መሪው ሲመጡ በራሳቸው መንገድ ለመሄድ ይፈልጋሉ። ለምሳሌ አንጎላ ላይ እንዳየነው የበፊቱ መንግስት ሊያስደስቶ የማይችሉ ለውጦች እየተደረጉ ነው። በአፍሪካ የሚታየው የዲሞክራሲ ዝንባሌ አበራታች ቢሆንም ኮንጎ ብራዛቪልን፣ ኢኳቶሪያል ጊኒን፣ ካሜሩንን፣ ኡጋንዳንና ሱዳንን በመሳሰሉት ሀገሮች ከአህጉሪቱ ለረጅም ዕድሜ የቆዩ መሪዎች አሉባቸው። ኢኳቶሪያል ጊኒን ብንመለከት ፕሬዚደንት ቴዶሮ ኦቢያንግ እንግዮማ እምባሳጎ በመጪው ዓመት በሥልጣን ላይ አርባ ዓመታት ይደፍናሉ። ወደ መጨረሻው ዘገባችን ነው የምናልፈው። የመገናኛ ብዙሀን አሰራርን በቅርበት የሚከታተሉት እንደ ሲፒጄ እና ሪፖርተርስ ዊዝአውት ቦርደርስ ያሉት ዓለም አቀፍ ድርጅቶች ባወጧቸው ሪፖርቶች መሰረት በዓለም ዙሪያ በፕሬስ ነጻነት ላይ የሚደርስ ማስፈራሪያ እያደገ መጥቷል። ኤልዛቤት ቸርን ለአሜሪካ ድምጽ ያጠራቀመችው ዘገባ ይበልጥ ማብራሪያ ይሰጣል። ሰለሞን ክፍል ይዞታል። ባሳለፍነው ዓመት ሚያዝያ ወር አንድ ራሱን የመገናኛ ብዙሃኑ አባል አስመስሎ የቀረበ እስላማዊ መንግሥት ነኝ የሚለው ነውጠኛ ቡድን አጥፍቶ ጠፊ ዘጠኝ ጋዜጠኞችን ጨምሮ ሀያ ስድስት ሰዎችን ገድሏል። ሰለባዎቹ በሙሉ ቀደም ሲል ፍንዳታ ወደ ደረሰበት ስፍራ ፈጥነው የሄዱ ናቸው። በሰኔ ወር እዚሁ ዩናይትድ ስቴትስ አንድ ጠመንጃ ታጣቂ ሜሪላንድ ውስጥ በሚገኝ የጋዜጣ ማንበቢያ ክፍል ገብቶ በከፈተው የተኩስ ሩምታ አምስት የአካባቢውን ጋዜጠኞች ሕይወት አጥፍቷል። በጥቅምት የዋሽንግተን ፖስት አምደኛ የነበረው ጃማል ካሾጊ ቱርክ በሚገኘው የሳዑዲ አረቢያ ቆንሲላ ጽሕፈት ቤት ውስጥ ተገድሏል። እየተገባደደ ባለው የአውሮፓውያኑ ዓመት 2018 በአጠቃላይ በጋዜጠኞች ላይ የደረሱ ጠለፋዎች፣ እስራትና ግድያ ጨምሯል። ማዋከቡም በዚያው መጠን ማደጉ ነው የሚገለጸው። ባለሙያዎች ሁኔታውን እጅግ አሳሳቢ ሲሉ ይገልጹታል። አንደኛዋ የሪፖርተር ዊዛውት ቦርደርስ ማለትም የድንበር የለሽ ጋዜጠኞች ቡድን አባል ማርጎ ኢውን ናቸው። ዲሞክራሲያዊ ነን በሚሉ ሀገሮች ያሉ ጋዜጠኞች ላይ ስጋቱ የጨመረ ሲሆን፣ ግጭቶች ባሉባቸው ግን ጋዜጠኞች ስራቸውን በመስራታቸው ብቻ የመጨረሻውን ዋጋ እየከፈሉ ነው። በድንበር የለሽ ጋዜጠኞች ቡድን መሠረት እንደ አውሮፓውያን ዘመን አቆጣጠር በ2018 ዓ ም በትንሹ 62 ፕሮፌሽናል ጋዜጠኞች ተገለዋል። በአሁኑ ወቅት ሦስቱ ጋዜጠኞች በከፍተኛ ቁጥር የሚሞቱባቸው ሀገሮች አፍጋኒስታን፣ ሶሪያና ሜክሲኮ ናቸው። በሪፖርቱ መሠረት በእነዚህ ሀገሮች የሚደርሱ ጥቃቶች በግድያ ላይ ብቻ የተወሰኑ አይደሉም። ጋዜጠኞችን ማሰርም ጨምሯል። በኮሚቲ ቱ ፕሮቴክት ጆርናሊስት ሪፖርት መሠረት ደግሞ በመላው ዓለም ከታሰሩ ጋዜጠኞች ገሚሱ ያሉት በቻይና በቱርክና በግብፅ ነው። በሚያንማር ለምሳሌ ሁለት የሮይተርስ ጋዜጠኞች በሰባት ዓመታት እንዲታሰሩ መደረጉን ባለሥልጣናት ተናግረዋል። የኮሚቲ ቱ ፕሮቴክት ጆርናሊስቱ ባልደረባ ሮበርት ማሆኒ ጋዜጠኞቹ የታሰሩበትን ምክንያት በዝርዝር ያስረዳል። ሁለቱ የሮይተር ጋዜጠኞች በዚያች ሀገር ውስጥ የጦር ወንጀል መፈጸሙን ደረሱበት። በሌሎች ላይ ሰቆቃ መካሄዱንም ተረዱ። ከዚያ ፖሊሶች በፈጠራ ክስ ሰነድ ሰርቀዋል ሲሉ ወነጀሯቸው። ጋዜጠኞቹ ግን የፈጸሙት ስርቆት የለም። ይባስ ብለው አሁን ደግሞ በፍትህ ሂደቱ በማላገጥ ጋዜጠኞቹን አንስተው ዘብጥ እያወረወሯቸው በእነኚህ የሮይተርስ ጋዜጠኞች ላይ የደረሰው ችግር በሀገር ውስጥ ጋዜጠኞች ላይ ከሚደርሰው ችግር ጋር ተመሳሳይ ነው። የሀገር ውስጥ ጋዜጠኞች መንግስታቸውን ከተቹና ከዘገቡ ለችግር ይጋለጣሉ። የዩናይትድ ስቴትሱ ፕሬዝደንት ዶናልድ ትራምፕም በሀገር ውስጥ ጋዜጠኞች ላይ ኃይለ ቃል ሲያሰሙ ተስተውሏል። ችግሩን የምትፈጥሩት እናንተ ናችሁ። አንተ ነህ። አንተና ሌሎች ብዙ ጋዜጠኞች እውነቱን ባለመዘገብ ሁከት ትቀሰቅሳላችሁ። የሐሰት ወሬዎች ሁከት እየፈጠሩ ነው። እዚህ በዩናይትድ ስቴትስ ፕሬዚደንቱ ዶናልድ ትራምፕ የሚያካሂዱት የተሟሟቀ ጸረ ሚዲያ ዘመቻ በፕሬሱ ላይ ጥቃት ማድረስ ለሚፈልጉ ሌሎች አገሮች መሪዎች ምሳሌ ሆኗል ሲሉ ባለሙያዎች ይናገራሉ። የአሜሪካ ፕሬስ ተቋሙ ቶም ሮዘንተል ፕሬዚዳንቱ ፌክ ኒውስ ወይም የፈጠራ ወሬ እያሉ የሚጠሩት ሕጋዊነት እንዳይኖራቸው ለማድረግ ነው። ዜናዎቹን መሠረት የላቸውም ሲሉ ደግሞ ከታሪኩ ከታሪክ ውጪ ናቸው አልተፈጸሙም፣ ለማለት ይጠቀሙበታል። ጋዜጠኞቹን የሕዝብ ጠላቶች ናቸው የሚሉት ሕዝብ ማለት እኔ ነኝ ለማለት ነው። የእኔ ጠላት ከሆኑ እኔን የሚተቹ ከሆነ የሚተቹት እናንተ ሕዝቡን ነው የሚል ትርጉም ለመስጠት ነው። ሕዝቡ በአሜሪካ ፕሬስ ላይ ያለው አመኔታ ከመቼውም በበለጠ አነስተኛ ነው። ይህንንም አንዳንዶች የሚገልጹት በአጠቃላይ በዓለም ዙሪያ የፕሬስ ነጻነት እንደቀነሰ አድርገው ነው። ያም ሆኖ አንዳንድ የለውጥ አዎንታዊ ምልክቶችም እንደሚታዩ ይነገራል። ለምሳሌ በአዲሱ ጠቅላይ ሚኒስትር አብይ አህመድ የተጀመሩ ዲሞክራሲያዊ ለውጦች እየተካሄዱ ባሉበት በኢትዮጵያ ካለፉት አስራ አራት ዓመታት ወዲህ ለመጀመሪያ ጊዜ አንድም ጋዜጠኛ አልታሰረም። ይህም ብቻ አይደለም ይላሉ የድንበር የለሽ ጋዜጠኞች ድርጅቱ ማርጎ ኢዊን Well, we have seen some changes in the regimes in certain countries like Ecuador, South Korea, the Gambia. በመንግስታት የተወሰዱ አንዳንድ የለውጥ እርምጃዎችን አስተውለናል። አንዳንድ እንደ ኢኳዶር፣ ደቡብ ኮሪያ እና ጋምቢያ የመሳሰሉ ሀገሮች ደግሞ በዓለም የፕሬስ ነጻነትን በማክበር ከሚጠቀሱ ሀገሮች ውስጥ ተዘርዝረዋል። መሻሻል አሳይተዋል። ጋዜጠኞች አሁንም በዓለም ዙሪያ ስራቸውን የቀጠሉ ሲሆን የቅርብ ጊዜ ሪፖርቶች እንደሚተነበዩት ግን ግዳጃቸውን የሚወጡት አስቸጋሪና አደገኛ ሁኔታዎች ውስጥ በማለፍ ይሆናል ስትል ባልደረባችን ኤሊዛቤት ሸርኔፍ ለአሜሪካ ድምፅ ያጠናከረችውን ዘገባ አጠናቃለች። አድማጮች፣ እንግዲህ የዛሬው የጋቢና ቪዮ ጉዟችን በዚሁ ተጠናቋል። በፌስቡክ አቶ ያምሐሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን አደርሱን። በሰላም በጤና ያገናኘን። ሳስተናገዳችሁ ያምሸው። ጽዮን ግርማ ነበርኩ። ደናደሩ Kun radio Sagale Americati.